ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶስት ሰዓት ከአስር አካባቢ ሲሆን የደህንነት ማለፊያ መውጫው ላይ ሁሌም እንደሚደረገው ፎቶግራፍ ወሰደች። ፓስፖርት የናዩ ረዥም ሰዓት ፋይሌን ስታገላበጥ ከቆየች በኋላ የእርስዎን ጉዳይ ውስጥ አለቆች ጋ መነጋገር አለብኝ ብላ ፓስፖርት ና ቦርዲንግ ፓስ ይዛ ወደ ቢሮ ውስጥ ገባች የኢሚግሬሽኑ ሰራተኛ መጨረሻ ላይ አንድ ሰው ከውስጥ ቢሮ ንግ ፓሷን ብቻ መልሶ ይዞ ሊመጣ ና ዛሬ መሄድ አይችሉም ነገ ጠዋት ይምጡና ሁለት ሰዓት ተኩል ከአለቆቻችን ጋር ይነጋገሩ አለኝ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትን ድምጽ ነው የሰማ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የዕለቱ አብይ ርዕስ ይቀርባል። የሰማያዊ ፓርቲ መሪ ጉዞ ቢታገድም፣ ፓርቲው በዚህ በሰሜን አሜሪካ ከሚገኙ ደጋፊዎችና አጋር ድርጅቶቹ ጋር በትላንትና ዕለት ውይይት አካሂዷል። ይህ እንቅልፍ ነሳን ይገባል የምለው ጉዳይ አሁን ኢህአደግ የያዘው በዘር የመከፋፈል የፖለቲካ አካሄድ ከቀጠለበት እስከ ዛሬም የተደረገው ጥፋት እና ክፍፍል ካልተቀለበሰ አገራችን አንድነቷን ጠብቃ ሉዋላዊነቷን አስከብራ ወደፊት በአገርነት ትቀጥላለች ወይ የሚለው የሁሉም ኢትዮጵያዊ ጭንቀት ነው። ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ያገለሉት ዶክተር ያዕቆብ ኃይለማርያም በኢትዮጵያ ጉዳይ እንቅልፍ ይነሳኛል ያሉትን ሲያብራሩ ነው የሰማነው። በአዲስ አበባ ከኢትዮጵያ መንግስት የጉዞ ፓስፖርታቸው ቀደም ብሎ እንደተገለጸው እንደተቀሙ የገለጹት የሰማያዊ ፓርቲ መሪ አቶ ይልቃል ጌትነት በስካይፕ አማካኝነት ንግግር አድርገዋል። ሁለቱም በዕለቱ አብሔር እርስ በተከታታይ ይቀርባሉ። ለምሽቱ ካሉን ዜናዎች መካከል ደግሞ የኬንያ ኃይሎች ጋሪሳ ዩኒቨርሲቲ ውስጥ 148 ሰዎች የተገደሉበትን ጥቃት ተከትሎ በአጎራባች ሶማሊያ ያሉ የአልሸባብ ኢላማዎች ላይ የአየር ጥቃት አካሂደዋል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እና ጤና ከልዩ ልዩ ዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል። ጤና ይስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን፣ ዛሬ ሰኞ መጋቢት 28 ፋሽስት ኢጣሊያን ሲዋጉ የነበሩ የኢትዮጵያ አርበኞች ባንዲራዋን ሰንደቅ ዓላማዋን ያውለበለቡበት እለት የሚታሰብበት ነው። በፕሮግራማችን የዕለቱን ማስታወሻ ይዘናል። የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየንን ከፕሮግራሙ አቀናባሪያችን ባሪያችን ከቴሌላይም ባክ ጋር አብረናችሁ እስከ አራት ሰዓት እናመሻለን። በቅድሚያ የዓለም ዜና። የኬንያ ኃይሎች ጋሪሳ ዩኒቨርስቲ ላይ በደረሰ ጥቃት 148 ሰዎች መገደላቸውን ተከትሎ በአጎራባች ሶማሊያ የአልሸባብ ይዞታ ኢላማዎች ላይ የአየር ጥቃት አካሄዱ። የኬንያ የጦር አውሮፕላኖች ትናንት እሁድ በደቡባዊዋ በደቡባዊ ሶማሊያ ጌዶ ክፍለ ግዛት የሚገኙ ሁለት ካምፖችን ደብድበዋል። የመከላከያ ኃይሎቹ ቃል አቀባይ ዴቪድ ኦቦኖዮ ዛሬ እንዳስታወቁት ሁለቱ ካምፖች በጥቃቱ ወድመዋል። ምን ያህል ሰው እንደተገደለ ግን በውል አልገለጹም። ከጋሪሳውም አስቀድሞ በቅርብ ዓመታት ኬንያ ውስጥ ተከታታይ ጥቃት ያደረሰው አልሸባብ የኬንያ መንግስት በአፍሪካ ህብረት ኃይሎች ውስጥ ሶማሊያ ያሉትን ወታደሮች ካላስወጣ በስተቀር ጥቃት ማድረሳችንን እንቀጥላለን ሲል ዝቷል። በጋሪሳ ዩኒቨርሲቲ በደረሰው የአልሸባብ ጥቃት በኋላ የኬንያ የጸጥታ ኃይሎች ከአጥቂዎቹ ጋር አስራ አምስት ሰዓት የፈጀ ውጊያ አካሂደው አጥቂዎቹን አራቱን ከገደሉ በኋላ ከአምስት መቶ የሚበልጡ ተማሪዎችን ሊያስለቅቁ ችለዋል። የኬንያው ፕሬዚደንት ሁሩ ኬንያታ አልሸባብ ላደረሰው ጥቃት አጸፋውን እንሰጣለን ሲሉ መዛታቸው አይዘነጋም። የኬንያ የሀገር አስተዳደር ሚኒስቴር እንዳስታወቀው ሐሙስ እለት የመንግስቱ ኃይሎች በወሰዱት እርምጃ ከተገደሉት መካከል አንዱ አብዲራሂም አብዱላሂ የሚባለው የአንድ የኬንያ መንግስት ባለስልጣን ልጅ መሆኑን አስታውቋል። ኬንያ ከትናንትና እሁድ ጀምራ በብሔራዊ ሀዘን ላይ ነው የምትገኘው። በሌላ በኩል የሶማሊያው ፕሬዝደንት ሀሰን ሼክ ሞሐሙድ ለአሜሪካ ድምጽ የሶማልኛ አገልግሎት ትናንትና በሰጡት ቃል አልሸባብ በጋራ ልንጋፈጠው የሚገባ የክልላችን የጋራ ጠላት ነው ብለዋል። አልሸባብ የሚበዙት ኬንያውያን ክርስቲያኖችን ሆን ብሎ ኢላማ ያደረገው ሙስሊሞችንና ክርስቲያኖችን ለመለያየት ነው ያሉት የሶማሊያው ፕሬዝደንት፣ ሆኖም ኬንያውያን የጽንፈኞችን ዓላማ ስለሚያውቁ አልተሳካለትም ብለዋል። አልሸባብ የሚያጠቃው ተጋላጭ የሆኑ ኢላማዎችን ነው ያሉት የሶማሊያው ፕሬዝደንት፣ እስልምና ሃይማኖት ሙስሊም ያልሆነ ይገደል የሚልበት ቦታ ፈጽሞ የለም ሲሉ ተናግረዋል። በደቡባዊ የመን በሺያ ሁቲ አማጽያንና በፕሬዝዳንቱ ታማኝ ኃይሎች መካከል ከባድ ውጊያ እየተካሄደ ነው። ዓለም አቀፉ ቀይ መስቀል ማህበር እጅግ በጣም አስፈላጊ የሆኑ እርዳታዎችን በቶሎ ለማስገባት ከባድ ችግር እንደገጠመ ተገልጧል። ሁቲዎች አማጽያን በወደብ ከተማዋ አደንና በምስራ በስተምዕራቧ ይዞታቸውን ሊያጠናክሩ እየሞከሩ ነው። የውጭ የጦር መርከቦች አደን ውስጥ ዙሪያዋን መደብደባቸውን ምስክሮች ይናገራሉ። በሳውዲ የሚመራው ህብረት ከአደን በስተ ሰሜን ያለ የአየር ኃይል ሰፈር ድብደባው ሁቲዎቹ ሸሽተዋል። የህክምና ምንጮች እንደሚሉት ባለፉት 24 ሰዓታት ብቻ የተገደለው ሰው ከ50 ይልቃል። ሳዑዲ መራሽ ተዋጊ አውሮፕላኖቹ ዋና ከተማዋ ሰንዓ ላይ ጥቃት አካሂደዋል። አንድ የደህንነት ጽህፈት ቤት ዋና ዋና ጽህፈት ቤትና አማጽያን የሚጠቀሙበት የጦር ሰፈርም ደብድበዋል። ይበዚህ እንዳለ የዓለም አቀፍ ቀይ መስቀል ብዙ ቶን የሕክምና እርዳታ አቅርቦቱን የመን ማስገባት እንዳልቻለ አስታውቀዋል። ከሳውዲ መራሹ ህብረት ፈቃድ አግኝተን ነበር፣ ነገር ግን በጦርነት ወደምታምሰው ሀገር አውሮፕላን መላኩ በደቀነው ስጋት ምክንያት ተጓቶብናል ብሏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው አርብ በየመንና በሶሪያ በእርዳታ ሰራተኞች ላይ የደረሰውን አስከፊ ጥቃት ሲሉ አወገዙ። አራት ተጨማሪ የረድኤት ሰራተኞች በዚሁ መገደላቸውን አክለው ገልጸዋል። ይህ በዚህ እንዳለ አንድ የሩሲያ አውሮፕላን አርባ ሰባት ሩሲያውያንን ጨምሮ አንድ መቶ ሰዎችን ከየመን ይዞ መውጣቱ ተዘግቧል። በሌላ በኩል ፓኪስታን የመን ውስጥ በኢራን የሚደገፉትን ሽምቅ ተዋጊዎች እየተዋጋ ለሚገኘው ኃይል የምድር ጦር ወታደሮች አውሮፕላኖችና የጦር መርከቦችን እንድታዋጣ በሳዑዲ አረቢያ መጠየቋን የፓኪስታን የመከላከያ ሚኒስትር ገልጸዋል። የመከላከያ ሚኒስትሩ ከዋጃ ሙሃማስ አሲፍ ይህን ያሉት ፓኪስታን በቅርቡ በዓለም አቀፍ እውቅና ያላቸውን ፕሬዚደንት አብድራቦ ማንሱር ሃዲን ደግፎ በአማጽያኑ ላይ የአየር ድብደባ እያደረሰ ለሚገኘው በሳውዲ አረቢያ መሪነት በተዋቀረው ሕብረት እንቀላቀል ወይስ አንቀላቀል በሚለው ዙሪያ በፓኪስታን ምክር ቤት በተካሄደ ክርክር ላይ ነው። ፓኪስታን አጠቃላይ ድጋፍ ለመስጠት ቃል የገባች ሲሆን በተለይ ግን እርምጃ ወስዳለሁ ያለችበት የለም። የፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ ሳውዲ አረቢያን ከውጭ ጥቃት እንከላከላለን ሲሉ ቃል ገብተዋል። በየመን ፖለቲካዊ መረጋጋት እንዲመጣና በአካባቢው ሰላም እንዲሰፍን ኢትዮጵያ፣ ሱዳንና ጅቡቲ አባል የሆኑበት የሰንአ ፎረም ድጋፍ እንደሚያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በየመን የሚገኙ ኢትዮጵያውያን ጉዳት እንዳይደርስባቸው ወደ ሀገራቸው የሚመልስ ኮሚቴ መቋቋሙንም ገልጠዋል። እስክንድር ፍሬው ከአዲስ አበባ ያስተላልፈውን ዘገባ ዝርዝሩን ይዟል። ሰሞኑን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተያየት አሁን በየመን የተፈጠረውን አለመረጋጋት መነሻ ያደረገ ነው። የየመን መረጋጋት ለቀይ ባህር አካባቢ ልማት ፋይዳው የጎላ መሆኑን ጠቅላይ ሚኒስትሩ መናገራቸውን ዘገባው አመልክቷል። ከዚህ አንጻር ደግሞ ቀደም ሲል የተከሰቱ ሁኔታዎችን በምሳሌነት ጠቅሰዋል። እርሳቸው እንዳሉት ከዚህ በፊት የመን ባለመረጋጋቷ ምክንያት አልቃይዳ አገሪቱን መሰረት አድርጎና ከአልሸባብ ጋር በማበር የአፍሪካ ቀንድንና በአጠቃላይም አካባቢውን ሲያተራምስ ቆይተዋል። ፎረሙ በየመን በተከሰተው ቀውስ ምክንያት ተዳክሞ መቆየቱን የጠቀሱት ጠቅላይ ሚኒስትሩ ከስድስት ወራት በፊት ከየመን መሪዎች ጋር የተደረገ ውይይት የበለጠ በሚጠናከርበት ሁኔታ ላይ መምከሩን አስረድተዋል። ይህንን ፎረም ይበልጥ በማጠናከር ለአካባቢው ሰላምና እድገት እንዲሰራ ለማድረግ ከሱዳንና ጅቡቲ መንግስታት ጋር መግባባት ላይ መደረሱንም ነው የገለጹት። በሳውዲ አረቢያ የሚመራው ጥምረት እያካሄደ ስላለው የአየር ድብደባ ጠቅላይ ሚኒስትሩ የሰጡት አስተያየት ስለመኖሩ ዘገባው አልጠቀሰም። በየመን የሚገኙ ኢትዮጵያውያንን ለመመለስ ኮሚቴ መቋቋሙን መግለጻቸውን ግን አመልክቷል። እንደ ጠቅላይ ሚኒስትሩ አባባል በኤፍድሪ የውጭ ጉዳይ ሚኒስቴር የሚመራው ኮሚቴ ወደ ስራ ገብቷል። የኮሚቴው እንቅስቃሴ ምን ደረጃ ላይ እንዳለና እስከ ዛሬም ምን ያህል ኢትዮጵያውያን እንደተመለሱ አልታወቀም። ከውጭ ጉዳይ ሚኒስቴር መረጃ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በእንዲህ እንዳለ ባለፈው ሐሙስ የሳውዲ አረቢያ ኃይሎችና በሺያ ሁቲ ተዋጊዎች መካከል በተካሄደው ውጊያ ወቅት ሰና በሚገኘ የኢትዮጵያ ኤምባሲ ላይ ጉዳት መድረሱ ተዘግቧል። በጥቃቱ በሰው ላይ ጉዳት እንዳልደረሰና በኤምባሲው ላይ የደረሰውን ጉዳት በአጋጣሚና አነስተኛ መሆኑም ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራንን የኒውክሌየር መርሃ ግብር እንዲገደብና ማዕቀቦቹ እንዲነሱ የተደረሰው የመርህ ስምምነት ያቺ ሀገር የኒውክሌየር ጦር መሳሪያ ቃታ እንዳትይዝ ለመከላከል ከማናቸውም በእጅጉ ተመራጭ እርምጃ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። ፕሬዚደንቱ ትናንት እሁድ በኒውዮርክ ታይምስ ጋዜጣ ላይ በወጣ ቃለ መጠይቃቸው ማዕቀቦቹን እንዲሁ እንቀጥል ቢባል ዓለም ስለ ሀገሪቱ የኒውክሌር መርሃ ግብር ጠለቅ ያለ ግንዛቤ እንዳይኖረው ያደርጋል ብለዋል። ወታደራዊ ጥቃት ቢካሄድ ደግሞ መርሃ ግብሯን ለጊዜው ቢያደናቅፍ እንኳ ቦምቡን ለመስራት ይብሱን እንድትጣደፍ ማድረጉ አይቀርም ሲሉ አስረድተዋል። የኢጣሊያ ባህር ኃይልና ና የጠረፍ ጥበቃ መርከቦች በ24 ሰዓት ውስጥ ቢያንስ 1500 ፍልሰተኞችን ከሜዲተራኒያን ባህር ማትረፋቸው ተገለጠ። የጣሊያን መርከቦቹ ፍልሰተኞቹን የያዙ ሶስት ጀልባዎች ትናንት ከሊቢያ ጠረፍ አካባቢ የተላለፈ የድረሱልን ጥሪ ተከትለው ወደ ስፍራው ሲያመሩ ሁለት ጀልባ ሙሉ ፍልሰተኞች ባህሩ ላይ ሲዋልሉ ማግኘታቸውን ባለስልጣናቱ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅት ታየና አሉላ ከበደ ነን። ቆየት ብለው ከሚቀርቡት ዝግጅቶቻችን አንዱን እናሰማችሁ። ነገ መጋቢት 29 የዓለም ጤና ቀን ነው። ነገ ቀኑን አፕሪል ሰባትን የዓለም ጤና ድርጅት ቀኑን አሳቢ አድርጎ ስለሚውል እኛም እንደ ሀገር ይህን ቀን በምግብ ደህንነት ጤናማ ምግብ ከእርሻ ከጎሻ በሚል መሪ ቃል አክብረን እንውላለን። አቶ ቴዎድሮስ ግርማ የምግብ ምዝገባና ፈቃድ ዲሬክተር ናቸው። በጤና ዝግጅታችን ይመለሳሉ። አድማጮች አሁን ወደ ዕለቱ አብይ ርዕስ ነው የምንሻገረው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በዋሽንግተን ዲሲ አካባቢ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ውይይት ለማድረግ አቅዶት የነበረው ስብሰባ ቅዳሜ ዕለት ተካሂደዋል። በስፍራው የተገኘው ዘጋቢያችን ሄኖክ ሰማ ጊዜር አቶ ይልቃል በአካል ባይገኙም፣ እየተቆራረጠ ቢያስቸግርም በስካይ አማካኝነት ከፓርቲያቸው ደጋፊዎች ጋር የቪዲዮ ውይይት አድርገዋል። እነሆ ሄኖ በሰሜን አሜሪካ የሚገኘው የሰማያዊ ፓርቲ ድጋፍ ኮሚቴ በምርጫ ቦርድ እውቅና ከተነፈገው የአንድነት ለፍትህና ለዴሞክራሲ ፓርቲ ድጋፍ ሰጪ አካላት ጋር በመተባበር በዋሽንግተን ዲሲና አካባቢዋ የሚገኙ ኢትዮጵያውያን ጋር ቅዳሜ ዕለት ውይይት አካሂዷል። ግንቦት 16 ቀን 2007 ዓ ም የሚካሄደው የኢትዮጵያ የሕዝብ ተወካዮች ምክር ቤት ምርጫ እንዲሁም አጠቃላይ የዴሞክራሲ ተቋማት ግንባታ፣ የፖለቲካ ድርጅቶች እንቅስቃሴና የሲቪል መብቶች ይዞታ ዙሪያ የመከረ ጉባኤ ነው። በአርሊንግተን ቨርጂኒያ የተከናወነው ሕዝባዊ ጉባኤ ዓላማ ከዚያም በተጨማሪ በኢትዮጵያ ዴሞክራሲያዊ ምርጫ ለማከናወን የተደቀኑ ፈተናዎችን አስመልክቶ የሰማያዊ ፓርቲ መሪ አቶ ይልቃል ጌትነት ዝርዝር መግለጫ ሰጥተዋል። አቶ ይልቃል አስቀድማችሁ እንደሰማችሁት በውይይቱ በአካል ለመገኘት አልቻሉም፤ በቦሌ ዓለም አቀፍ አውሮፕላን ጣቢያ ፓስፖርታቸው በደህንነት ሠራተኞች መያዙን ያብራሩት። ስለዚህ ለታዳሚው ንግግራቸውን ያሰሙት በስካይፕ የኢንተርኔት ቪዲዮ ስልክ መስመር ነው። ፓርቲያቸው በዚህ ምርጫ ሊያሳካ ያሰባቸውን ግቦችና ፈተናዎቻቸውን ጨምረው ገልጸዋል። ከአራት መቶ በላይ እጩዎች በአገር አቀፍ ደረጃ ለፓርላማ አቅርበናል። ነገር ግን ገዢ ፓርቲና ምርጫ ቦርድ ባላቸው ልዩ ወዳጅነትና ጋብቻ ምክንያት ምክንያቱ ባልታወቀው ሁኔታ ከሁለት መቶ በላይ እጩዎች ግን ሰርዘውብናል። ይህንንም የሰረዙበትን ምክንያትና ምንነት እስካሁን ድረስ ለሕዝብ ማስረዳት በማይችሉበትም እና ነውረኛ በሆነ ሁኔታ አድርገውታል። ከአስራ አንድ ጊዜ በላይ ለመንግስት ሚዲያዎች ያቀረብናቸው የቅስቀሳ ጽሁፎችና የቪዲዮ ቅጂዎች ተመልሰውብናል። በተለያየ ቦታ ጭዎቻችን ይታሰራሉ። ለቅስቀሳ በወጣበትና ለሰልፍ በወጣንበት ጊዜ ሁሉ የተለያየ ሳንካዎች ይፈጠሩብናል። በአጠቃላይ ይሄ የሚያሳየው ከብዙ ሰው የሚለየን እኛ የሰማያዊ ፓርቲ አባላት ይሄ የሚያሳየው የሰላማዊ ትግልን አስፈሪነትና ሀያልነት ነው። ሁሉም እንቅስቃሴ ወደ ህዝብ በገባ ጊዜ፣ የመንግስት ችግሮች በታወቁ ጊዜ ስልጣኔን አጣለው ብሎ በማሰቡ የሚያደርገው ነገር ሁሉ የእሱን አቅመቢስነትና ይህ ህገ መንግስታዊነት ለዓለምም ለኢትዮጵያ ሕዝብም ለእኛም፣ ለተቃዋሚዎች ለራሱ ለአባላትም መልስ እስከሚያጠቁበት ድረስ ያስረዳንበት ጊዜ ነው ገና ኢህአዴግ ምርጫ ብሎ በጀመረበት በአራት ዓመት ጊዜ ውስጥ መጨረሻ ላይ ኮረጆ ይገለብጣል እንጂ ያለምንም ምክንያት ሁለት መቶዎቹ በታሪኩ የሰረዘበት ጊዜ ትራ አንድ ጊዜ ቅስቀሳ ወረቀቶችን በራሱ ደብዳቤና ማህተም የመለሰበት ጊዜ፣ የፖለቲካ ፓርቲን መሪ እጣ አልወጣልህም ብሎ ፖለቲካ ውድድር አትወዳደርም ያለበት ጊዜ። ስለዚህ በዚህ ጊዜ ውስጥ ህዝብን አስተምረናል። ህዝቡ እንዲያውቁ አድርገናል። ኢህአዲግ ምን እንደሆነ እያወቁ እንኳን በውሸት ሪፖርት ሲደግፉት የነበሩ የዓለም አቀፍ ማህበረሰባት ምንነቱን አውቆ መልስ እንዲያጡ ማድረግ ችለናል። በአጠቃላይ ከአስመሳይ የፖለቲካ መንገድ ወጥተን ፖለቲካ የምር የህዝብ መሆኑን እና የአጠቃላይ የማህበረሰብ ተሳትፎ መሆኑን አውቆ ኢህአዴግ መልስ እንዲያጣ፣ የእሱ ወዳጆችን መልስ እንዲያጡ፣ ህዝቡ ደግሞ እውነተኛ አመለካከቱ እንዲያስተካክልና እኛም ፖለቲከኞች ራሳችን ሆነ ህዝብን እያታለን እንዳንኖር ሀገራችን ያለችበትን ሁኔታ ፍንትው አድርገን እንድንረዳና የፖለቲካ አስተሳሰባችን እንድናስተካክል በሰፊው እየሰራ ነው ያለንበት ነው ሁኔታ ነው ያለው እንጂ በኢህአድግ የምርጫ ቦርድ መስካሪነትና በኢህአድግ ግትርነት ሰላማዊ የስልጣን ሽግግርና በምርጫ ቦርድ ውሳኔ መሰረት ሰማያዊን አጨብጭቦ ከኢህአድግ ጋር ተጨባብጦ የስልጣን ሽግግር ይደረጋል የሚል ቅዠት እንደሌለ በውጭ የሚኖሩ ኢትዮጵያውያን ያውቁልን። ልገዝ እንሰባለን። በአጠቃላይ የሰላማዊ ትግል ማለት የመንግስትን ነውረኛ አሰራሮች ሁሉ ለሕዝብ ማጋለጥ፣ ሕዝቡን ማንቃት፣ ሕዝቡን ማደራጀት፣ ከጎን ማሰለፍ ስለሆነ በዚህ ደረጃ እስከ ትናንትናዋ የኔ ፓስፖርት መነጠቅ ድረስ ይሄን መንግስት ምንነቱን እያሳወቅንና ሰማያዊ ለሰላማዊ ትግሉ ያለውን ቁርጠኝነት እያሳየን ሕዝባችንን ከጎናችን እያሰለፍ ይሄው እናንተም እኛ በሌለንበት ቦታ ውስጥ በብዙ ቁጥር ተገኝታችሁ የመገኘታችሁና የመሰባሰባችሁ ሚስጥር በልብና በአእምሮ ቦታ ርቀት ሳይገድበን አንድነታችን የሚያሳይ በመሆኑ ሰላማዊ ትግሉን እንግዲህ በዚህ ደረጃ ወደፊት ለማራመድ የምንችለውን እያደረግን ያለን። ማለት አቶ ይልቃል ጌትነት ሰማያዊ ፓርቲን ወክለው በምርጫ 2007 ለመሳተፍ በእጣ ከእጩነት መገለላቸው ይታወሳል። አቶ ይልቃል መሰረታዊ አሰራሩ ኢ ፍትሐዊ ነው በማለት ተቃውሞታል። ከምርጫ ሂደቱና ከገዢው ፓርቲ ፖለቲካዊ አስተዳደር ስህተቶች ወጣ በማለት አስተያየት ልስጥ ያሉት ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ያገለሉት ዶክተር ያዕቆብ ኃይለማርያም ናቸው። በኢትዮጵያ ጉዳይ እንቅልፍ ይነሳኛል፣ ያብሰከስከኛል ያሉትን አንድ ጉዳይ በዝርዝር አስረድተዋል። ይህ እንቅልፍ ይነሳን ይገባል የምለው ጉዳይ አሁን ኢህአደግ የያዘው በዘር የመከፋፈል የፖለቲካ አካሄድ ከቀጠለበት እስከ ዛሬም የተደረገው ጥፋት እና ክፍፍል ካልተቀለበሰ አገራችን አንድነቷን ጠብቃ ሉዓላዊነቷን አስከብራ ወደፊት በአገርነት ትቀጥላለች ወይ የሚለው የሁሉም ኢትዮጵያዊ ጭንቀት ነው። የአገራችን የፖለቲካ አካሄድና በሕዝብ መካከል ያለው መስተጋብር ጠንቅቀው የሚያውቁ ኢትዮጵያውያንና ሌሎቹም ምሁራን አገራችን በዚህ ራስን በማጥፋት ሂደት ከቀጠለች መበታተኗ የጊዜ ጉዳይ ነው ሲሉ ያረጋግጣሉ። ከዚሁ ጋር ተያይዞ ያለ ሌላው እንቅፍ ሊነሳን የሚገባው የከፋ ችግር በየትምህርት ቤቶች፣ በየስራ ቦታዎች፣ በየመዝናኛ ማዕከላዎች የተስፋፋው የዘር ጥላቻ ነው። የዘር ጥላቻና የሃይማኖት ጥላቻ በእልቂት እንደሚደመደም በሩዋንዳ፣ በቀድሞ ዩጎስላቪያ፣ በቱርክ በብዙ ቦታዎች ታይቷል። በቅዳሜው ጉባኤ ላይ የተሰበሰቡ የሰማያዊ ፓርቲና በምርጫ ቦርድ እውቅና የተነፈገው የአንድነት ለፍትህና ለዲሞክራሲ ፓርቲ ደጋፊዎች እንዲሁም ሌሎች ኢትዮጵያውያንና ትውልደ ኢትዮጵያዊ አሜሪካውያን በኢትዮጵያ የሰላማዊ ትግል ለሚያካሂዱ ፓርቲዎች የገንዘብ ድጋፍ አሰባስበዋል። መነሻ ስንት ብናደርገው የሚሻል ይመስላችኋል? በአሁኑ አይ ቲንክ አምስት መቶ ብር ሳይደርስ አይቀርም አምስት መቶ ከዚያም በተጨማሪ በእስር ለሚገኙ ኢትዮጵያዊ የፖለቲካ ፓርቲ አባላትና መሪዎች እንዲሁም ጋዜጠኞችና የጦማር ጸሐፊዎች የአንድ ደቂቃ ጸሎት አካሂደዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ፣ ካርሊንግተን ቨርጂኒያ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ቀደም ብሎ እንደሰማችሁት፣ ወዲህ ወደ ዩናይትድ ስቴትስ እና ወደ አውሮፓ ሊያደርጉ የነበረው ጉዞ ፓስፖርታቸው በኢሚግሬሽን በመወሰዱ መስተጓጎሉን አስታውቀዋል። ፓስፖርታቸው አሁንም ያልተመለሰላቸው መሆኑን አቶ ይልቃል ተናግረዋል። አቶ ይልቃልን ማምሻውን ከአዲስ አበባ በስልክ አግኝተናቸዋል። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ ወዲህ ወደ ዩናይትድ ስቴትስና ወደ አውሮፓ ሊያደርጉ የነበረው ጉዞ ፓስፖርቱ በኢሚግሬሽን ኃላፊዎች በመወሰዱ መስተጓጎሉ ተገልጠዋል። እስኪ የተፈጠረውን ሁኔታ ባጭሩ ይግለጹልን። አሁ እንግዲህ ሁሌም በአየር መንገድ ጉዞ እንደሚደረገው አውሮፕላን ጣቢያ መድረስ የነበረብኝ ለአራት ሰዓት ተኩል በረራ አንድ ሰዓት ተኩል ነበረ። ሮብለት ለአራት ሰዓት ተኩል ማታ በረራ ነበረ፣ በኢትዮጵያ አየር መንገድ ወደ አየር መንገድ አንድ ሰዓት ተኩል ላይ ሄድኩኝ። ከአየር መንገዱ ሰራተኞች ያው ፓስፖርቴን አይተው የማርፍበትን ቦታ ጠየቁኝ። አስፈላጊዎችን ሁሌም የሚደረጉ ሪኳይርመንቶችን አሟልቼ ከዛ ካለፍኩ በኋላ ሻንጣዬን ላኩኝ። ሁለት ሻንጣዎች ነበሩኝ። ለነዛም የምቀበልበትን ደረሰኝ ተቀበልኩኝ። መጨረሻ ላይ ያው ሶስት ሰዓት ተኩል ላይ ስለሆነ ቦርዲንግ መጠበቂያ ክፍል ውስጡ ነን። ቡና እየጠጣን ቆየን። ሶስት ሰዓት ከአስር አካባቢ ሲሆን ተመልሼ የደህንነት ማለፊያ መውጫው ላይ ሁሌም እንደሚደረገው መነጽሬን አውልቄ ፎቶግራፍ ወሰደች። ፓስፖርቴን አዩ። ረዥም ሰዓት ፋይሌን ስታገላበት ከቆየች በኋላ የእርስዎን ጉዳይ ውስጥ አለቆች ጋር መነጋገር አለብኝ ብላ ፓስፖርቴንና ቦርዲንግ ፓስ ይዛ ወደ ቢሮ ውስጥ ገባች። የኢሚግሬሽን ሰራተኛ ናቸው ይህን ያደረጉት? አዎ፣ የኢሚግሬሽኑ ሰራተኛ መጨረሻ ላይ አልፈ ወደ መሳፈሪያው ከመሄድ በፊት የሚደረገው ቸኪንግ ፖይንት ላይ ነው። እንደዚህ ነው። ከዛ በኋላ ይጠብቁ፣ ውሳኔውን ይጠብቁ አለችና ወደ መደበኛ ስራዋ ሂዳ ሌሎች ተጓዦችን አስፈላጊውን ነገር እያሟላች መሄድ ጀመሩ። ወደ አራት ሰአት ገደማ ሆነ። ወደ አምሳ ደቂቃ ቆየሁኝ። መጨረሻ ላይ አንድ ሰው ከውስጥ ቢሮ የኔን ዲንግ ፓሷን ብቻ መልሶ ይዞ ሊመጣ ና ዛሬ መሄድ አይችሉም፣ ነገ ጠዋት ይምጡና ሁለት ሰአት ተኩል ካለቆቻችን ጋር ይነጋገሩ አለኝ። ለምንድን ነው ማልሄደው? ምክንያቱ ምንድን ነው ስለው እኛ ቃል በቃል ያለኝ የኦፕሬሽን ሰራተኞች ነን። ምን እንደሆነ ምክንያቱን ነገ ከሀላፊዎች ጋር መጥተው ይነጋገሩ አለኝ። ያንን ሲለኝ አንድ እንደ ካርድ ነገር ያለች የፓስፖርት ደረሰኝ ሰጠኝ። እዛ ላይ ሙሉ ስም ይጠይቃል፣ ዜግነት ይጠይቃል፣ የፓስፖርት ቁጥር ይጠይቃል፣ ፓስፖርቱ የተያዘበት ምክንያት የሚል ነገር አለው። ያ ባዶ ቦታ ነው አልተሞላበትም። ስሜ ተጽፏል፣ የፓስፖርት ቁጥር እና ዜግነቴ ተጽፏል። ለእርስዎ የተነገረውት ምክንያት ግን አለ ፓስፖርቱ የተወሰደበትና ጉዞውም የተስተጓጎለበት ወይም የተከለከለበት ምክንያት ምንም አናውቅም ነው ያሉት እዛ ያሉ ሰዎች። አለቆቻችን ነው የሚያውቁ እኛ ፊት ለፊት ያለን የኦፕሬሽን ሰራተኞች ነን ያሉ የእነሱኑ ቃል ነው የምነግረው። ሊያስገቡኝ ፈቃደኛ አይደሉም። በዚህ ደረሰኝ መግባት አትችልም አሉኝ በአንዱ በር በኩል ረዥም ሰዓት ከጠበቅኩ በኋላ ከሰዓት በኋላ ሆነ። እንደገና ከሰዓት በኋላ በዛው ባገዱ በር በኩል ተመልሼ ልክ ፓስፖርት በተወሰደበት ማለት ነው፣ በዛ በኩል ተመልሼ ሲሄድ አይ እኛ ፓስፖርታችሁን ወደ ዋናው የደህንነት ቢሮ ልከነዋል፣ እዛ ሄደው ጥቁር አንበሳ አካባቢ ያለው ቢሮ ሰማኒያ አምስት ቁጥር ይጠይቁ፣ ይሄን ካርድ ይዘው አለኝ። ተመልሼ እንደገና ወደ ዋናው የደህንነት ቢሮ ስመለስ መሽቷል። ዛሬ ልናናግርህ አንችልም አሉኝ። እንግዲህ ይሄ ሐሙስ እለት ነው ይሄ ሁሉም ነገር የሚሆነው። ስለዚህ ነገ ጠዋት ና ተባልኩኝ። ሐሙስ እለት እንደዚህ ሆነ። አርብ እለት ጠዋት ሲሄድ ፓስፖርት ከአየር መንገድ አልደረሰንም ምናልባት እስከ አስር ሰዓት ድረስ ሊደርስ ይችላል። በዚህ ስልክ ቁጥር ደውለህ ጠይቀን። ከደረሰ እንጠራሃለን እኛ ራሳችን አለኝ። ከአስር ሰዓት ከሃያ ላይ ስልክ ደወልኩኝ። አሁንም ፓስፖርቱ አልደረሰንም። ስለዚህ ምንም ማድረግ አንችልም። እንደውም አንተ ስልክህን ስጠን፣ አትምጣ፣ እኛ ራሳችን እንደውልልሃለን አሉ። ስልኬን ተኩኝ። እስካሁን ድረስ የደወለልኝም ሰው የለም። በአጠቃላይ በምን ምክንያት ጉዞዬ እንደተሰረዘ፣ ፓስፖርቴም በምን ሁኔታ እንደተያዘ ይሄ ነው ብሎ ሊነግረኝ የሚችል ኃላፊነት አላገኘውም። ፓስፖርቴንም እንደተነጠቅኩ ነኝ ማለት ነው። አቶ ይልቃል እንደተረዳ ነው። ይሄ የመጀመሪያ ጊዜ አይደለም። ከዚህ ቀደምም በተመሳሳይ ጉዞ የተስተጓጎለበትን አጠር ያለ ቃለ ምልልስ ማድረጋችን እናስታውሳለን። ለዘጋቢያችን በሰጡት ቃል በአገር እስረኛ የሆንኩ ሆኖ ይሰማኛል ማለቶ ተዘግቧል። ምን ማለቶ ነው? እንዴት ነው የሚገልጹትስ? እንግዲህ የዜጎች የመንቀሳቀስ መብታችንን እውነት ነው። ምንም ምክንያት አልተነገረኝም። ልክ በዚህው አመት አካባቢ፣ በባለፈውም አመት የአሜሪካ መንግስት ወጣት የአፍሪካ መሪዎችን በሚያናግርበት ጊዜ ተጋብዤ ለሶስት ሳምንት ሄድ ነበረ። ምንም ምክንያቱ ባልታወቀ ሁኔታ አንድ ገጽ ከፓስፖርት ላይ ጎሎታል ብለው እዛው ላይ አይኔ እያየሁ አስቀሩኝ። ለዛ መልስ የሚሰጥና ማብራሪያም የሚሰጥ አንድም የመንግስት ባለስልጣን አልነበረም። አሁንም ደግሞ እንደምታየው ያለምንም ምክንያት ከሀገሬ የመንቀሳቀስ የመውጣት፣ የመግባት መብቴ ተነፍጓል። በአጠቃላይ የቁም እስረኛ ነኝ ማለት ይቻላል። የመዘዋወር መብቴ በዓለም አቀፍ ድንጋጌዎችም የተጻፈው ነገር በዜግነት የሚያለኝ መብትም የተነፈስኩበት ነገር ነው ያለው። በጣም አሳዛኝ ነገር ነው በአጠቃላይ እየሆነ ያለው ነገር። አቶ ይልቃል ቃል የሚጠይቁት ክፍል የፖለቲካ ፓርቲ መሪ እንደመሆኑ በሀገር ውስጥም ሆነ ከውጭ ሀገር የሚያደርጓቸው እንቅስቃሴዎች በተለይ ከፖለቲካ ድርጅቶ ጋር በተያያዘ የሚደረጉ እንቅስቃሴዎችን አስመልክቶ ከዛም ኃላፊነቶ አንጻር የሚጠየቅ ለጉዳዩን ፓርቲያችሁ ድርጅታችሁ የሚጠይቀው ኃላፊ ወይም ክፍልስ የለም? ይሄን በተመለከተ ከዚህ ቀደም የሚያደረጋችሁ ጥረት ካለና በድርጅት ወይም በፓርቲ በኩል የተሰጠ መልስ ካለ? አዎ፣ ይሄንን በተደጋጋሚ በደብዳቤም በመግለጫም ጠይቀናል። ነገር ግን መልስ የሚሰጠን አካል አላገኘንም። አሁንም ቢሆን እኮ እኔ ይሄ ሁሉ ነገር የሆነው ሌሎች ሰዎች ያለምንም ሳንካ ጉዟቸውን ሲንቀሳቀሱ፣ ሲሄዱ፣ ሲገቡ፣ ሲወጡ እናያለን እና በእኔ ላይ የሆነው ነገር ሁሉ የፖለቲካ ፓርቲ መሪ በሆኔ ነው የምንቀሳቀሰው። ምን ዘመድ ጥየቃ ወይም ለአንድ የግል ጉዳይ አይደለም። የሰማያዊ ፓርቲ ሊቀመንበር ሆኜ ሕጋዊ ድርጅት ሆኖ የማደርጋቸው ስብሰባዎች ሁሉ በይፋ የጊዜ ሰሌዳቸው በአደባባይ በሚዲያ ተነግሮ የሚደረግ ነገር ነው እና ይሄ የሆነው ነገር በአጠቃላይ እንግዲህ ኢትዮጵያ ውስጥ የሆነ ያለው ነገር ምንድን ነው? የፖሊስ መንግስት ነው ያለው። መሄመድ በለ ፓርቲ ምን የሚባለው ነገር ሁሉ ያን ወክለን የምናደርገው እንቅስቃሴ ሁሉ አይን በዋጣ ሁኔታ ምክንያትም እንኳን ባልሰጠ ሁኔታ የተወስ ተጓጐለብን። ስለሆነ በአጠቃላይ በተደጋጋሚ ጠይቀናል፣ ግን መልስ የሚሰጠን ሰው አላገኘንም። መልካም አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥ። እግዜር ይስጥልኝ እኔም ለተሰጠኝ እድላሉ ላመሰግናለሁ። ደህና ወደ መጽሔት ክፍለ ጊዜ ዘገባዎች ስንሻገር ኬንያውያን ባለፈው ሳምንት በጋሬሳ 148 ሰዎች ሰለባ ከሆኑበት አሰቃቂ የአሸባሪዎች ጥቃት ለማገገም ጥረት እያደረጉ ናቸው። ከመጋቢት 24ቱ ጥቃት ወዲህ የኬንያ ወታደሮች በአካባቢው ጥብቅ ቁጥጥር የሚያደርጉ ሲሆን የጋሬሳ ወረዳም ከሌሎች አልሸባብ ጥቃት ሊያደርስ ከሚዝትባቸው ሶስት አካባቢዎች ጭምር የሰዓት እላፊ ታውጆበታል። የአሜሪካ ድምፁ ጋዜጠኛ ጌብጃ ስሎ ከሰሜን ምስራቅ ከኬንያ ከተማ ዝርዝሩን አድርሶናል። ትዝታ በላቸው ታቀርበዋለች። እንደ መጋቢት አራቱ ጥቃት ዘግናኝ ባይሆንም ጋሬሳ አልፎ አልፎም ባለፉት ዓመታት የነውጠኛው ሶማሌ ቡድን አልሸባብ ደባ ነው የተባለ የፈንጂና የቦምብ ጥቃት ይካሄድባታል። ከጥቃቱ በህይወት ከተረፉ እና በጋሬሳ ሆስፒታል ከሚገኙ ተማሪዎች ኩንቲን አንያንጎ ለማለዳ ጥናት ስዘጋጅ ጥቃቱ ተከፈተ ትላለች። ከክፍሌ ስወጣ ሶስት ጠመንጃ ያነገቡ ሰዎች አየሁ። ቆም ማልኩና ወደ ሆስቴሉ ከመመለስ ይልቅ ደህንነቴን ለመጠበቅ የምደበቅበት ቦታ መፈለግ ያዝኩኝ። ተማሪ ኩንቲን ከተደበቀችበት ስፍራ ሆና ቀኑን ሙሉ ተማሪዎች በአቅራቢያው ከሚገኝ የትምህርት ክፍል ውስጥ ሲረሸኑና ተኩስ ስትሰማ እንደዋለች ነው የተናገረችው። ትምህርቷንም ትቀጥል እንደሆነ ስትጠየቅ አዎ፣ ነገር ግን ጋሬሳ ውስጥ አልማርም ነው ያለችው። አልሸባብ ጥቃቱን ያደረሰው የኬንያ መንግስት በሶማሊያ ጉዳይ ጣልቃ በመግባቱና የዚያች አገር ሙስልሞችም በደል ስለሚደርስባቸው ነው ይላል። የአካባቢው ሙስልም ነዋሪዎች ግን አሸባሪውን ቡድን ያወገዙት ፈጥነው ነው። አንዳንድ የአካባቢው ባለስልጣናት እንዲያውም በዚያ አቅራቢያ የተጠለሉ የሶማሌ ስደተኞች ወደ ሀገራቸው እንዲመለሱ ጥሪ አቅርበዋል። የኬንያ ፕሬዝደንት ኡሁሩ ኬንያታ ከትላንት በስቲያ ቅዳሜ ለህዝብ ባደረጉት ንግግር አሸባሪዎች ጥቃት የማድረስ ሴራ የሚጎነጉኑት እዚያው ኬንያ ውስጥ መሆኑን ገልጸው ኃላፊነት በሚወስዱት ላይ ቅጽበታዊ ምላሽ እንደሚሰጥ ቃል ገብተዋል። ህይወታቸው ያለ ችግር እንዲቀጥል አንፈቅድላቸውም። ሕጉ ከቀደሙት ዓመታት በበለጠ ተጠናክሮና በሙሉ ኃይል ተፈጻሚ ይሆናል። ይህ በእንዲህ እንዳለ ግን የጥቃቱ ሰለባዎች አሁንም ለምን ለሚለው ጥያቄ መልስ እየፈለጉ ነው። በሌላ በኩል ደግሞ በዩኒቨርሲቲው ከሚማሩ ስምንት መቶ ያህል ተማሪዎች የሞቱና በሕይወት የተረፉትን ለመለየት ሰራተኞች ጥረት ይዘዋል። እዚያው ጋሬሳ አቅራቢያ በሚገኝ ሌላ ኮሌጅ የሚያስተምሩት ሙሲሪ የተማሪዎችንም ስም ዝርዝር እያገላበጡ እስካሁን ልጆቻቸው የት እንደደረሱ በመጥፋታቸው ለተጨነቁ ወላጆች ጥሪ መልስ እየሰጡ ነው። አእምሮን ክፉኛ የሚረብሽ ሁኔታ ነው ማለት እችላለሁ። እኛ እንኳ እንደ ዩኒቨርሲቲ ጎረቤቶች በእውነቱ በጣም ተሰምቶናል። ምክንያቱም ነገ በእኛም ላይ ምን ሊደርስ እንደሚችል አናውቅምና ቀጣዮች እኛ ልንሆን እንችላለን፣ አይታወቅም። በጥቃቱ ሳቢያ የተፈጠረው የድንጋጤ ስሜት በጋሬሳና በሌሎች የኬንያ ከተሞች ሁሉ ማስተጋባቱ ለረዥም ጊዜ ይቀጥላል። በመንግስቱ ወደፊት የሚወሰድ ማናቸውም የበቀል እርምጃ ደግሞ ምናልባት ውጥረቱን ሊያባብስ ይችላል ተብሏል። እናም በዚያ አካባቢ ያሉ ማህበረሰቦች ደግሞ ሊበትናቸው የተነሳ ኃይል ቢኖርም በተቻላቸው ሁሉ በአንድ ላይ ለመኖር መሞከር ብቻ ነው። ተከታዩም በዚያው በሶማሊያና ኬንያ አካባቢ ያቆየናል። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ የአልሸባብ ጽንፈኛ ቡድን መመታት ያለበት ክልል ወይም ንዑስ አካባቢውን የተመለከተ ጠላት ነው ብለውታል። ፕሬዚዳንቱ ይህን ያሉት የአልሻባብ አማጽያን በሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ አንድ መቶ አርባ ስምንቱን ሰዎች ከፈጁ ሶስት ቀናት በኋላ ለአሜሪካ ድምጽ ለሶማሊኛ ክፍል በሰጡት ቃለ መለስ ነው። አዳንሽ ፍሳዬ ታቀርበዋለች። የሶማሊያው ፕሬዚደንት ጋሪ ሳላይ በተፈጸመው ጥቃት ከፍተኛ ሀዘን እንደተሰማቸው ገልጸዋል። የተፈጸመው ፍጅት ያሳዝነናል፣ ይሁንና ኬንያውያን የአማጽያኑን ከይሲ ዘዴ ስለተረዱ ዓላማቸው አልተሳካላቸውም ነበር ያሉት ፕሬዚዳንቱ ከኬንያ መሪዎች ጋር እንደመከሩና ኬንያውያን ተባብረው የአልሸባብ አማጽያንን እንዲዋጉ ጥሪ ማቅረባቸውን ተናግረዋል። አልሸባብ ሶማሌዎችንና መሪዎቻቸውን ሳይለይ የሚገድል ኃይል ነው። ሙስሊም ያልሆኑትን ግደሉ የሚል ነገር በእስላም እምነት ውስጥ የትም የለም ሲሉም አስገንዝበዋል። ከቅርብ ጊዜያት ወዲህ በኬንያ ግዛት ላይ ጥቃቶች የበዙበት ምክንያት የሶማሊያው ፕሬዚደንት ሲጠየቁ፣ አልሸባብ ወታደራዊ ኃይልንና መንግስታዊ ተቋማትን ኢላማ ለማድረግ ስለማይችል ለማጥቃት ቀላል የሆኑትን ቦታዎች እያጠቃ ነው ብለዋል። አንዳንድ ኬንያውያን የፖለቲካ መሪዎች ባለፈው ሳምንት የተፈጸመውን ጥቃት መሰረት በማድረግ በዳዳብ የስደተኞች ሰፈር ያሉት ሶማሊያውያን ወደ ሀገራቸው እንዲላኩ ሀሳብ አቅርበዋል። የሶማሊያው ፕሬዚደንት ግን የስደተኞች ሰፈሮችን ከአሸባሪ ድርጊቶች ጋር የሚያገናኝ ነገር የለም በማለት አልተቀበሉትም። አንድ ስደተኛ ወደ አልሸባብ ሊገባ ይችል ይሆናል፣ አብዛኞቹ ሶማሊያውያን ስደተኞች ግን አልሸባብን የማይቀበሉ ሰላም ወዳድ ሰዎች ናቸው፣ በማለት አስገንዝበዋል። ኬንያ የአልሸባብ ጥቃትን ለመከላከል በድንበሩ ላይ ግንብ ለመስራት ስለማሰቧ ጉዳይም የሶማሊያው ፕሬዝደንት ጥያቄ ቀርቦላቸዋል። ዋ እኛ የምንዋጋው አማጽያንን ሳይሆን ርእዮተ ዓለምን ነው፣ ስለሆነም ግንብ መስራት መፍትሄ አይሆንም ብለዋል። ወሬውን ከሚዲያ እንደሰሙ ገልጸው ግንብ የአልሸባብን ጠላታዊ ተግባር ሊያቆም አይችልም ብለዋል። የአልሸባብ አማጽያን በኬንያ ላይ ጥቃት የሚከፍቱት ኬንያ በሶማሊያ ጉዳይ መግባቷን ለመበቀል ነው በማለት ኬንያ ከሶማሊያ መውጣት አለባት ይላሉ። የሶማሊያው ፕሬዚደንት ግን ይህ ፕሮፓጋንዳ ነው። የኬንያ ሕዝብና መሪዎቹ ሶማሊያን በመርዳት ተግባር ተባብረው ቆመዋል። ሶማሊያ ይህን ድጋፍ ታደንቃለች ሲሉ አሞግሰዋል። በመጨረሻም ለችግሩ መፍትሄ ለመፈለግ የሶማሊያ መንግስት ከአልሸባብ ጋር ለመነጋገር ይፈልግ እንደሆነ ተጠይቀው ፕሬዚደንት ሐሰን ሼክ መሐመድ መንግስታቸው ለመላ የአልሸባብ አማጽያን ምህረት የማድረግ ሐሳብ ማቅረቡን ገልጸዋል። ብዙ የአልሸባብ አማጽያንና መሪዎች የምህረቱን ሐሳብ ተቀብለዋል። መንግስትም በበጎ አይን ተቀብሏቸዋል። መንግስት ማንኛውም ኃይል ተጠቃሚነትን ከሚያወግዝ የአልሸባብ አካል ጋር መነጋገሩ ይቀጥላል ብለዋል። አድማጮች፣ በ19፣ በ22 እና በ25 ሜትር ባንድ የሚተላለፈው ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የስቱዲዮ ሰዓታችን 3 ሰዓት ከ34 ደቂቃ ያሳየናል። ወደ ሁለተኛው አጋማሽ እንሻገራለን። የስፖርት ፕሮግራም ይቀድማል። አዘጋጅና አቅራቢ ሰሎሞን ክፍሌ የኢትዮጵያ ሯጮች በዴጉ ማራቶን በሁለቱም ጾታ አሸነፉ። ሴፕ ብላተር ለፊፋ ፕሬዝደንትነት ለአምስተኛ ጊዜ ይወዳደራሉ። ፕሪምየር ሊጎች ቀጥለዋል። በሳምንቱ ማብቂያ በኢትዮጵያና አውሮፓ የተካሄዱትን ከነ ውጤቶቻቸው እንመለከታለን። እንደምን አምሽታችኋል የተከበራችሁ አድማጮቼ። ፍቅሩ ኪዳኔንም ከካይሮ ይዣለሁ። አብራችሁን ቆዩ። አትሌቲክሱን ላስቀድምና የትላንቱን የዴጉ ማራቶን እንመልከት። እንዳልኩት በዚህ ውድድር በሁለቱም ጾታ ያሸነፉት የተጠበቁት የኢትዮጵያ አትሌቶች ናቸው። የሴቶቹን መሰለች መልካሙ ድንቅነሽ መካሸን በሁለተኝነት አስከትላ በአንደኝነት አጠናቃለች። የወንዶቹን ያሸነፈው ግርማይ ብርሃኑ ሲሆን ሁለት የኬንያ አትሌቶችን ቀድሞ ገብቷል። የመሰለች ጊዜ 2 ሰዓት 27 ደቂቃ 24 ሴኮንድ፣ የግርማይ 2 ሰዓት 7 ደቂቃ 26 ሴኮንድ ሆኖ ተመዝግቧል። የኢትዮጵያ አትሌቶች በዴጉ በሁለቱም ጾታዎች ሲያሸንፉ ትላንት በስድስት ዓመት ጊዜ ውስጥ ለሦስተኛ ጊዜ መሆኑ ነው። ለሁለቱ አትሌቶች ደግሞ በማራቶን ሁለተኛ ድላቸው ነው። የአየሩ ሁኔታ በጣም ቀዝቃዛ በነበረበት በዴጉ 14452 ሯጮች ተሳትፈዋል። ወደ እግር ኳስ ስፖርት ዜና ስንሸጋገር በቅድሚያ ወደ ካይሮ ይሆናል የምንሄደው። የፊፋ ፕሬዝደንት ሴፕ ብላተር ለአምስተኛ ጊዜ ለመመረጥ በነገው ሰላሳ ሰባተኛው ኮንግረስ ላይ ይገኛሉ ተብሏል። ብላተር ለዚህ ከፍተኛ ዓለም አቀፍ የስፖርት ኃላፊነት ቦታ በእጩነት ከቀረቡ አራት ተወዳዳሪዎች አንደኛው ናቸው። የፊፋ ምክትል ፕሬዚደንትና የዮርዳኖሱ እግር ኳስ ማኅበር መሪ ልዑል አሊ ቢን አልሁሴን፣ የቀድሞ የፖርቱጋል ብሔራዊ ቡድን ተጫዋች ሉዊ ፊጎ እና የሆላንዱ እግር ኳስ ፌዴሬሽን ፕሬዚደንት ማይክል ቫን ፕራግ ሌሎቹ ሶስት ናቸው። የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ ፍቅሩ ኪዳኔ በአሁኑ ሰዓት ለስብሰባው ካይሮ ይገኛሉ። በስልክ አግኝቻቸዋለሁ። ስለ ጉባኤው ያስረዳሉ። የአፍሪካ ፉትቦል ኮንፌዴሬሽን ጠቅላላ ጉባኤ በነገው ዕለት የአባይ ውሃ በሚያቋርጠው የካይሮ ከተማ ይካሄዳል። ይህ የአምሳ አራቱ የአፍሪካ ሀገሮች ተጠሪዎች የሚካፈሉበት ጉባኤ ባለፈው አመት ሳኦ ፓውሎ ብራዚል ላይ በፊፋ ኮንግሬስ የተወሰነውን ዋና ነጥብ በካፍ መተዳደሪያ ህጎች ውስጥ እንዲካተት ያደርጋል። ነጥቡም የሚመለከተው የእድሜና የአገልግሎት ዘመን ግድብ እንዳይኖረው ነው። በዚህ አኳኋን እንደኔ አይነቱ ሽማግሌ እጩ ሆኖ ቀርቦ ሊመረጥ ይችላል። ካሁን በፊት ከሰባ አመት በኋላ መወዳደር አይቻልም ነበር። ይህ ፊፋ ፕሬዚዳንት የሰባ ዘጠኙ አመት ወጣት ሴፕ ብላተር የሚካፈልበት ጉባኤ በፊፋ ስራ አስኪያጅ ኮሚቴ ውስጥ ለአፍሪካ የተያዘውን ሶስት ስፍራ በቋንቋ ክፍያ መሰረት እንዲሆን የረቀቀውም ህግ ይጸድቃል። ከእንግሊዝ ተናጋሪ ሀገሮች አስራ ዘጠኝ ናቸው፣ አንድ ተጠሪ ከፈረንሳይ ተናጋሪ አስራ ስምንት ናቸው፣ አንድ ተጠሪ ከአረብ ፖርቱጋል እና ስፓኒሽ ተናጋሪ አስራ ሰባት ናቸው፣ አንድ ተጠሪ ይመረጣል። ይህም ህግ የሚጸናው እንደ አውሮፓ አቆጣጠር ከሁለት ሺህ አስራ ሰባት በኋላ ነው። እስከዚያው ነገ የሚመረጡት ሁለት ወኪሎች እና የግብጽ ተወላጁ የአፍሪካ ተጠሪ ሆነው ያገለግላሉ። እኔን እንደሚመስለኝ የኮንጎ ዴሞክራቲክ እና የቱኒዚያ ውጪዎች የሚመረጡ ይመስለኛል። የፊፋ ምክትል ፕሬዚዳንትነትን ስፍራ የሚይዘው የካፍ ፕሬዚዳንት ነው። ለጊዜው ኢሳያቱ ተቀዳሚ የፊፋ አንደኛ ምክትል ፕሬዚዳንት ነው። በቋንቋ አከፋፈል ውስጥ ኤርትራ የአረበኛ ቋንቋ ተናጋሪዎች መካከል ስትመደብ ኢትዮጵያ ደግሞ በእንግሊዝኛ ቋንቋ ተናጋሪዎች መሀል ትገኛለች። በዚህ የተነሳ ነው መሰለኝ የአፍሪካ ወጣቶች አትሌቲክስ ሻምፒዮና በቅርቡ በአዲስ አበባ በተዘጋጀ ጊዜ ከሀገሪቱ ፕሬዚዳንት አንስቶ የስፖርት ኮሚሽነሩና የአትሌቲክስ ፌዴሬሽን ፕሬዚዳንት ጥቅጥቅ ባለ ስታዲዮም ውስጥ በእንግሊዝኛ ቋንቋ የተናገሩት ተመልካቾቹ በሙሉ ሼክስፒርን ቋንቋ ከአማርኛ ይበልጥ ጠንቅቀው ያውቃሉ የሚል እምነት ሳይኖራቸው አይቀርም። ደግነቱ በካፍ ጠቅላላ ጉባኤ ለመካፈል የመጡት የኢትዮጵያ ፉትቦል ፌዴሬሽን ተጠሪዎች ፕሬዚዳንቱ አቶ ጁኔዲን ባሻ፣ አባሉ አቶ አበበ ገራጋይ፣ ዋና ፀሐፊው አቶ በዛብህ ቢያድግልኝ ከነ ጋር የሚያወሩት በእናቴ ቋንቋ በአማርኛ ነው። ዐረበኛ ቋንቋ የማያውቁት የኤርትራ ፉትቦል ፌዴሬሽን ፕሬዚዳንት አቶ ተስፋ ገብረ ኢየሱስ እና ዋናው ፀሐፊ ኮሎኔል ኃይሌ ደብረ ሚካኤልም በካይሮ ይገኛሉ። ለፊፋ ፕሬዚዳንትነት ምርጫ ከብላተር ጋር ከሚወዳደሩት ሶስት ሰዎች መካከል ሚካኤል ቫን ፕራግ የተባለው የሆላንድ ተወላጅ በትናንትናው እለት ምንም የካቶሊኮች ፋሲካ ቢሆንም ከካፍ ስራ አስኪያጅ ኮሚቴ ጋር ተገናኝቶ ቢመረጥ ተግባራዊ የሚያደርገውን ፕሮግራም አስረድቷል። የጆርዳኑና የፖርቱጋል ተወላጆች የሆኑ ተወዳዳሪዎች አፍሪካን መዞራቸው የታወቀ ቢሆንም ካይሮ ይመጡ እንደሆን አልተረጋገጥም። አፍሪካ የምትደግፈው ሴፕ ብላተርን መሆኑን በግልጽ አስታውቃል። አቶ ፍቅሩ ኪዳኔን አመሰግናለሁ። ለሀገር ውስጥ እግር ኳስ ስፖርት ዜናዎች ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። ኢትዮጵያዊው ደደቢትና የናይጄሪያው ዋሪ ወልብስ ትናንት በባህር ዳር ስቴዲየም ለአፍሪካ ኮንፌዴሬሽን ዋንጫ ሁለተኛ የመልስ ጨዋታ አድርገው ባዶ ለባዶ አቻ ተለያይተዋል። በመጀመሪያው ማጣሪያ በሀገሩ ሁለት ለባዶ አሸንፎ የነበረው ዋሪ ወልቭስ በአጠቃላይ ሁለት ለባዶ ውጤት ወደ ቀጣይ ማጣሪያ ማለፉን ሲያረጋግጥ፣ ደደቢት ከቀጣይ ማጣሪያ ውጭ ሆነዋል። በዚሁ ወደ ኢትዮጵያ ፕሪሚየር ሊግ አስራ ሰባተኛ ሳምንት ጨዋታ እመለሳለሁ። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ጨዋታዎች አዲስ አበባ እና በክልል ከተሞች ተከናውነዋል። ከትናንት ወዲያ ቅዳሜ ቅዱስ ጊዮርጊስ እና መከላከያ በአዲስ አበባ ስታዲየም ባዶ ለባዶ አቻ ተለያይተዋል። የመከላከያው አሰልጣኝ ገብረ መድን ሀይሌ ስለ ጨዋታው ሂደት እንዲህ ብሎ ነበር። ተግባራዊ ለማድረግ ጎል ማግባት ብዙ ጥረት አድርገናል። ምንም እንኳ ያገኘናቸውን ኢላማቸውን በትክክል ባይመቱም፣ ነገር ግን ያው የሂደቱ የነበረው ጥሩ ነው። አጠቃላይ የመጣ ነው። የአንድ ማሸነፍ ነው። በሌሎች ከተሞች ሲዳማ ቡና አርባ ምንጭ ከነማን ሁለት ለባዶ በማሸነፍ ባገኘው ሙሉ ነጥብ ደረጃውን ከፍ አድርጎለታል የደረጃ ሰንጠረዡን ሲዳማ ቡናና ቅዱስ ጊዮርጊስ በሰላሳ አምስት ና በሰላሳ ሁለት ነጥብ አንደኛ ና ሁለተኛ ኢትዮጵያ ንግድ ባንክ የትናንቱን ውጤት ተከትሎ በሀያ ስምንት ነጥብ ሶስተኛ ኢትዮጵያ ቡና በሀያ ሰባት ነጥብ አራተኛ ናቸው አመሰግናለሁ ገዛህም በዚሁ ወደ አውሮፓ ሊጎች ዜና አልፈን አበቃለሁ ያለፈው ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ግሩም ድንቅ ግቦችን ለተመልካች ያስኮመኮመ አጋጣሚ ነበር። የአርሰናል ተጫዋቾች በኅብረት ቅብብልና በአማረ የጨዋታ ስልት ብልጫ ነው ጠንካራውን የሊቨርፑል ቡድን ጉድ ያደረጉት። በሌላ በኩል የፕሪምየር ሊጉ መሪ ቼልሲ ስቶክ ሲቲን ሁለት ለአንድ ባሸነፈበት ጨዋታ የስቶክ ሲቲው ቻርሊ አዳምስ ግብ ጠባቂው ከክልሉ መውጣቱን አይቶ ከመሐል ሜዳ በአየር ያጎናት ኳስ ጎል ገብታ ተደናቂ ሆናለታለች። በእንግሊዝ ፕሪምየር ሊግ ከተቆጠሩ ድንቅ ጎሎች የቻርሊ አዳምስን እንጥልጥሎች ጨምሮ የአርሰናሉ ኦዚል እና ሳንቼዝ የማንቸስተር ዩናይትድ ዌይን ሩኒ ያስቆጠሯቸው ጎሎች ሁሉም የተመሰገኑ ናቸው። ዛሬ ማንቸስተር ሲቲና ክሪስታል ፓላስ ይጫወታሉ። ቼልሲ መሪነቱን አልለቀቀም፤ በሰባ ነጥብ አንደኛ፣ አርሰናል ሁለተኛ፣ ማንቸስተር ዩናይትድ ሶስተኛ ናቸው። በስፔን ላ ሊጋ ሪያል ማድሪድ ግራናዳን ዘጠኝ ለአንድ የረታበት ጨዋታ የስፖርት አፍቃሪውን እያነጋገረ ነው። ክሪስቲያኖ ሮናልዶ ከዘጠኙ አምስቱን በማግባት የኮከብ ግብ አግቢነቱን እንደገና መምራት ችሏል። ሜሲ በሁለተኝነት ይከተላል። ያም ሆኖ ባርሴሎና የደረጃ ሰንጠረዡን በአንደኝነት እየመራ ነው። በዚሁ ላብቃ፣ አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌን ለሳምንታዊ የስፖርት ዝግጅቱ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ቀጣዩ አፍሪካ ነክ ርዕሶች። በአሁኑ ወቅት ካሜሩን የሚኖሩት ናይጄሪያውያን ስደተኞች ወደ ሀገራቸው ለመመለስ እንዲችሉ ተመራጩ ፕሬዚደንት ሙሐማዱ ቡሃሪ ስራ እንደጀመሩ በፍጥነት የቦኮ ሀራምን እንቅስቃሴ ለማክተም እንዲጥሩ እንደሚጠብቁ ተናግረዋል። ሁለት መቶ ሺህ የሚሆኑ ናይጄሪያውያን ከቦኮ ሀራም አሸባሪ ጥቃት ሸሽተው በመሰደድ ካሜሩን ተጠልለዋል። እነዚህ ስደተኞች ባለፈው ሳምንት ቅዳሜ በተካሄደው ምርጫ የመምረጥ እድል ባያገኙም ለወደፊቱ ትልቅ ተስፋ እንዳላቸው ዘጋቢያችን ሞኪ ኤድዊን ኪንዲዜካ ከያውንዴ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። ጩዲ ሉካስ የተባሉ የ42 ዓመት ዕድሜ ናይጄሪያዊ እንጎሽ ከተባለችው የሰሜን ምስራቅ ናይጄሪያ ከተማ የሸሹት ባለፈው ዓመት ሲሆን በአሁኑ ወቅት በካሜሩን መዲና ያውንዴ በኤሌክትሮኒክ ጥገና ስራ ተሰማርተዋል። የመምረጥ እድል ባለማግኘታቸው ቢያዝኑም ውጤቱን እንደሚቀበሉ ገልጸዋል። እሳቸው የሚፈልጉት ግን ጉላክ ጆናታን እንዲያሸንፉ እንደነበር ሳይጠቅሱ አላለፉም። ለናይጄሪያ ብዙ ነገር ሰርተዋል። ጥሩ መንገዶችን ሰርተዋል። ብዙ መሻሻሎችን አሳይተዋል። ናይጀሪያ በኢኮኖሚ ረገድ ከአፍሪቃ ቀዳሚ ቦታ ይዛለች። በፊት እዚህ ደረጃ ላይ ደርሰን አናውቅም። ጉድላክ ጆናታን ስልጣን ከያዙበት ጊዜ አንስቶ በሀገሪቱ የነዳጅ ዘይት እጥረት አልታየም። ቡሃሪ ያሸነፉት በዲሞክራሲያዊ መንገድ በመሆኑ እንደግፋቸዋለን። ጉድላክ ጆናታን ሳይቀሩ እንኳን ደስ ያለውት ብለዋቸዋል። ቺዲ ሉካስ አያይዘውም ጆናታን የተሸነፉት ለስድስት ዓመታት ያህል የአሸባሪነት ተግባር ሲፈጽም የቆየውን ቦኮ ሐራም ለማዳከም ባለመቻላቸው ነው ብለዋል። አሁን የሚፈልጉት ግን ተመራጩ ፕሬዚደንት ቡሃሪ በአሁኑ ወቅት የተባበረ ክልላዊ ኃይል በቦኮ ሐራም ላይ ያደረሰው ጉዳት እንዲጠናከር በማድረግ በሀገራቸው ልማት ላይ የመሳተፍ ፍላጎት ያላቸው ናይጄሪያውያን ወደ ሀገራቸው እንዲመለሱ እንዲያደርጉ ነው ሲሉ ሲራሊዮን የሚገኙት ሉካስ ምኞታቸውን ገልጸዋል። ከመኑ ቨርንመንት ቻዲያን ቨርንመንት ኒዜ ቨርንመንት ፑት ሃንድ የካሜሩን የቻድ፣ የኒጀር መንግስታት ቦኮሃራምን በመዋጋት ተግባር በመተባበራቸው ነው የተሻለ ውጤት የተገኘው። አሁን ለፕሬዝደንትነት የተመረጡት ቡሃሪ ታዲያ ጆናታን በጀመሩት ላይ መቀጠል አለባቸው። ቦኮሃራም የነበረው ኃይል ዳግም አይመለስም። ለሌሎች ናይጄሪያውያን ደግሞ ወደ ሀገራቸው የመመለሱ ሀሳብ ስቃይ ሆኖ ይሰማቸዋል። አሳቱ ጆል የተባለች ከጓዛ ናይጄሪያ የተሰደደችው የ32 ዓመት ዕድሜ ሴት ተመራጩ ፕሬዚደንት ቡሃሪ ቦኮ ሃራምን ለማጥፋት ቢችሉም እንኳን ወደ ሀገር የመመለሱ ሐሳብ እንደሚያባንናት ገልጻለች። ባለቤቷ ለቦኮ ሓራም አማጽያን ገንዘብ አልሰጥም በማለቱ ልጆቹ ፊት እንደ ተገደለ ነው የገለጸችው። ታዲያ ወደዛ ብመለስ የደረሰብኝን ነገር ትዝታን ልሸከም አልችልም ትላለች። ሆኖም በእሷ ላይ የደረሰው ስቃይ በሌሎች ላይ እንዳይደገም ቦኮ ሐራም የሚፈጽማቸው ፍጅቶች እንዲቆሙ ይደረጋል የሚል ተስፋ እንዳላት ገልጻለች። ቦኮ ሐራም ከሚፈጽማቸው የጭካኔ ተግባሮች ሸሽተው ወደ ካሜሩን የተሰደዱ ሶስት ዘመዶቿን የተቀበለችው ኢማኑዌል ኦድሜሪ ደግሞ ተመራጩ ፕሬዚደንት ቡሀሪ በምርጫ ዘመቻ ወቅት የገቡትን ቃል ይጠብቀው እንደሆነ አያለሁ ትላለች። የእግዚአብሔር ፈቃድ ሆኖ ቡሀሪ አሸንፈዋል። ከሳቸው የምጠብቀው ነገር መላ ናይጄሪያን እስላማዊ ማድረግ ሳይሆን በሀገሪቱ ሰላም እንዲሰፍን እንዲጥሩ ነው። ቡሀሪ እኔ ስልጣን ላይ ከወጣው ቦኮ ሐራም ያከትማል ብለውናል። ይህን ነው ከሳቸው የምጠብቀው። ይህን ለማድረግ ቃል ገብተዋልና ብቃታቸውን ያሳዩን። ካሜሩን የተወለዱ የፖለቲካ ተንታኝ ፕሮፌሰር እንጎሎንጎሌ ኤልቪስ ናይጄሪያውያን መጻኢ ዕድላቸውን በቡሓሪ እጅ ላይ እንደሆነ አድርገው ያሉ ብለዋል። እዚህ ላይ ዋናው ነገር ምንድን ነው? ቡሓሪ ናይጄሪያውያን እንደ ህዝብ በሀገራቸው በኢኮኖሚም ሆነ በሌላ ከአፍሪካ አንደኛ ሆና እንድትታይ እንደሚፈልጉ መረዳት ይኖርባቸዋል። የቦኮ ሐራም አማጽያንን ለመዋጋት መቻል አለባቸው። በመሠረቱ ሙሐመዱ ቡሃሪ በናይጄሪያ ካልተሳካላቸው በመላ አፍሪቃ አልተሳካላቸውም ማለት እንደሆነ ይረዳሉ። ናይጄሪያውያን በአፍሪቃ አብሪ ኮከብነት መታወስ ይፈልጋሉ። በአሁኑ ወቅት ታዲያ የሚሆንላቸው ይመስለኛል። መሐመዱ ቡሀሪ እንደ አውሮፓ አቆጣጠር በመጪው ግንቦት ሃያ ዘጠኝ ቀን ቃለ ማህላ በመፈጸም የፕሬዝዳንትነት ሥልጣናቸውን ይረከባሉ። አድማጮች ስለ ናይጄሪያ ምርጫ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ፕሮግራሙ ጤና አዘጋጅና አቅራቢው ሰለሞን አባተ። ሰው ለመኖር ይመገባል ይኖር ዘንድ የሚወስደው ምግብ ግን ለሕይወቱ ማክተም ወይም ለጤናው መመሳቀል ሰበብ እንዲሆንበት አይሻም። የዓለም የጤና ድርጅት ነገ በዓለም ዙሪያ ታስቦ የሚውለውንና በምግብ ደህንነት ላይ የሚያተኩረውን የዚህ ዓመቱን የዓለም ጤና ቀን አስታኮ ያወጣው አዲስ ሪፖርት እንደሚያመለክተው በምግብ መመረዝ ምክንያት የሚፈጠሩ ህመሞች ዓለም አቀፍ ስጋት መሆናቸውን ይናገራል። በመሆኑም በመላው የምግብ ምርትና አቅርቦት ሰንሰለት ውስጥ ድንበር ዘለል የሆኑና የተቀናጁ የቁጥጥር አሰራሮች መዘርጋትና መደንገግ እንደሚያስፈልግ የዓለም የጤና ድርጅት ያሳስባል። የምግብ ምርት የኢንዱስትሪ ውጤት ወደ መሆን መዞሩንና አቅርቦቱም ንግድና ክፍፍሉም በዓለም ዙሪያ የተሳሰረ መሆኑን ዕለቱን አስመልክቶ የዓለሙ የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ተናግረዋል። በዓለም የጤና ድርጅት የምግብ ደህንነትና ከእንስሳት ወደ ሰው የሚተላለፉ በሽታዎችና የጤና ችግሮች መምሪያ ዳይሬክተር ካዙዋኪ ሚያጌሺማ ለቪኦኤዋ ሊሳ ሽላይን ጄኔቫ ላይ በሰጡት ማብራሪያ የድርጅቱ ባለሙያዎች ምርምሮቻቸውን ለጊዜው በአንጀት ላይ በሚደርሱ በሽታዎች ላይ ማተኮር ነው የመረጡት። ፒክድ አፕ ትዌንቲ ቱ ባክቴሪያ ቫይራስ አንድ ፓራሳይትስ ሀያ ሁለት ደቂቃን ተሐዋስያንን ባክቴሪያ ቫይረሶችና ጥገኛ ተውሳኮችን እያየን ነው። የዛሬ አምስት ዓመት በ2010 ዓ.ም በአውሮፓ አቆጣጠር ማለት ነው በነበረን ትንባያ መሠረት ሀያ ሁለቱ የተለያዩ በሽታ አምጪ ተውሳኮችና ተሐዋስያን በዓለም ዙሪያ ከምግብ ጋር ለተያያዙ 582 ሚሊዮን ህመሞች ምክንያት ሆነዋል። በአንድ ዓመት 381 ሺህ ሰው ከምግብ መመረዝና መበከል ጋር በተያያዙ የጤና እክሎች ምክንያት ሞቷል። የዶክተር ማያጊሽማ መግለጫ በመርዛም ውህዶች ወይም ኬሚካሎች ምክንያት የሚደርሰውን ጉዳት አይጨምርም። በአንጀት በሽታዎች በብዙ የሚሰቃዩት የደቡብ ምስራቅ እስያና የአፍሪካ ህዝቦች መሆናቸውን የመምሪያው ኃላፊ አመልክተዋል። በተለይ ደግሞ በአፍሪካ ያለው ሁኔታ ከሁሉም የበረታና አሳሳቢ ነው ይላሉ ማያጊሽማ። ምክንያቱም ሀገሮቹ የተሳለጡ የምግብ ደህንነትና የጤና ጥበቃ ስርዓቱ ወይም አሰራሮች የሏቸውም። አቶ ቴዎድሮስ ግርማ በኢትዮጵያ የምግብ የመድኃኒትና ጤና እንክብካቤ አስተዳደርና ቁጥጥር ባለሥልጣን የምግብ ምዝገባና ፈቃድ ዳይሬክቶሬት ዳይሬክተር ናቸው። ለመሆኑ የምግብ ደህንነት ጉዳይ በኢትዮጵያ ምን ይመስላል ብያቸው ነበር። ማምሻውን ከጉዳዩ ከፍተኛ አሳሳቢነት አንጻር መንግስት ቀደም ብሎ በሁለት ሺህ ሁለት በአዋጅ ቁጥር ስድስት ስልሳ አንድ ህግ ወጥቶ ኃላፊነቶችንም ለእኛ በተለይ ለዚህ ባለስልጣን ሰጥቷል። በተለይ የምግብ ጥራትና ደህንነትን ለመቆጣጠር እንዲሁም ህብረተሰቡ ጤናማ ምግብን እንዲመገብ ከምግብ ማምረት ጀምሮ እስከ ህብረተሰቡ ጋር ሲደርስ ድረስ እነዚህን የምግብ ውጣ ውረዶችን በአግባቡ በመከታተልና በመቆጣጠር ህብረተሰቡ ጤናማ ምግብን እንዲመገብ ባለስልጣኑ እንዲቆጣጠር ኃላፊነት ተሰጥቶታል። ነገ በቀኑን አፕሪል ሰበን የዓለም ጤና ድርጅት ቀኑን ታሳቢ አድርጎ ስለሚውል እኛም እንደ ሀገር ይህን ቀን በምግብ ደህንነት ጤናማ ምግብ ከእርሻ እስከ ጉርሻ በሚል መሪ ቃል አክብረን እንውላለን። ከእርሻ እስከ ጉርሻ ቆንጆ መሪ ቃል ይመስላል። ለማንኛውም ምግቦ ሕይወቶ ነውና ራስዎን ይጠብቁ። አቶ ቴዎድሮስን ለዛሬ አመሰግናለሁ። ከቀሪ ውይይታችን ጋር በሌላ ዝግጅት ይዣቸው መልሳለሁ። ሰሎሞንንና እንግዳውን እናመሰግናለን። ቀሪውን ዝግጅት ሰሎሞን አባተ በነገ ምሽት ፕሮግራማችን ይዞ ይቀርባል። አብራችሁን ቆዩ። ዜና አረፍት። ዶናልድ ሌቪን አረፉ እውቁ አሜሪካዊ የኢትዮጵያ ጉዳዮች አዋቂና ተቆርቋሪ የሥነ ሰው ጥናት ባለሙያና ደራሲ ፕሮፌሰር ዶናልድ ሌቪን በ84 ዓመታቸው በትላንትና ዕለት ከዚህ ዓለም በሞት ተለይተዋል በኢትዮጵያ ባህል ላይ ያተኮረው እንደ አውሮፓውያን ዘመን አቆጣጠር በ1965 ዓ.ም ለንባብ ያበቁት ዋክስ ኤንድ ጎልድ ሰምና ወርቅ ልማድና መጠበብ የተሰኘው ቀዳሚ መጽሐፋቸውና ከወራት በፊት የታተመው ኢንተርፕሬቲንግ ኢትዮጵያ ኢትዮጵያን መረዳት የ50 ዓመታት ክትትል የተሰኘውን መጽሐፋቸውን ጨምሮ ቁጥራቸው የበዙ ጥናታዊ ጽሑፎችን አቅርበዋል። ፕሮፌሰር ዶናልድ ሌቪን በአማርኛ ቁልምጫ መጠሪያቸው ጋሼ ሊበን በመባልም ይታወቃሉ። አኪዶ ኢትዮጵያ የተሰኘውን ፕሮጀም መስራች ናቸው። ባለፈው ዓመት በዚህ በዩናይት ስቴትስ የሚገኘው የኢትዮጵያውያን አሜሪካውያን የሽልማት ድርጅት ሲድ ተሸላሚም ነበሩ። እውቁን አሜሪካዊ የኢትዮጵያ ጉዳዮች አዋቂና ተቆርቋሪ ፕሮፌሰር ዶናልድ ሌቪንን የህይወትና ስራዎች በሌላ ፕሮግራም በሰፊው እንዘከራለን። ለቤተሰቦች፣ ለወዳጆቻቸው ሐዘናችን እንገልጻለን። አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። አሁን የፕሮግራም ማሳሰቢያ። ግንቦት 16 2007 ዓ ም የኢትዮጵያ የህዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየ አካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙን። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። ክቡራትና ክቡራን አድማጮች ቀደም ብለን በመግቢያችን እንደጠቀሙ ነው፣ ዛሬ ሰኞ መጋቢት 28 ፋሽስት ጣሊያንን ሲዋጉ የነበሩት ኢትዮጵያውያን አርበኞች የኢትዮጵያን ሰንደቅ ዓላማ ያውለበለቡበት ዕለት የሚታሰብበት ነው። ታዲያ የምሽቱም ምርጥ ዜማ ክፍል አንድ ላይ ማሰማት ያልቻል ነው፣ በጊዜ እጥረት የተሳነን ይህንኑ የሚዘከር ይሆናል። ተስፋዬ ገብሬ ነው። Like, has a As Has a I'm Fascist, Fascist.

And as uh, soon as. Eh. ይከበር ዘላለም በሀገራችን መጋቢት ስምንት በያመቱ ይምጣ። የእናንተ መሳሪያ ጦር ጋሻችን ታ መጋቢት ስምንት የድላችን ቀን ይከበር ዘላለም በሀገራችን መጋቢት ስምንት በያመቱ ይምጣ። የእናንተ መሳሪያ Gavit has a man penis በዚሁ መሰናበታችን ነው። ከተስፋዬ ጋር እንተዋችኋለን። በ19፣ በ22 እና በ25 ሜትር ባንድ የሚተላለፈው ስርጭታችን ለዛሬ በዚሁ ያበቃል። ያስተናገድናችሁ ቆንጅ ታየና አሉላ ከበደ ከአቀናባሪያችን ቴሌላይም ባክና ከቴክኒሺያኑ አልሳንቶስ ጋር በመሆን ነው። የትግርኛ ስርጭት ነው ታዲያ የሚጠብቃችሁ። በእኛ በኩል ሰላም ተናገሩ ን ያፈሰሱት አርበኞቻችን ተራራ ገደል ስር በጫካ ተበታተነው ስምንት የነጻነት ቀን ይከበር ዘላለም በሀገራችን መጋቢት ስምንት በያመቱ ይምጣ የእናንተ መሳሪያ ጦር ጋሻችን። ይምጣ መጋቢት ስምንት የድላችን ቀን ይከበር ሁል ጊዜ በሀገራችን መጋቢት ስምንት